ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር አብረናችሁ እንጓዛለን። የሶማሊያ ፓርላማ በዛሬ ዕለት የሀገሪቱን ፕሬዝዳንት በመምረጥ ላይ ናቸው። መሐመድ አብዱላሂ በቅጽል ስማቸው ፈርማጆ አዲሱ የሶማሊያ ፕሬዝዳንት ሆነው ለመመረጥ የቀራቸው ጥቂት ጊዜ ነው። እንደዚሁም የወቅቱ የሶማሌ ፕሬዝዳንት ሐሰን ሼክ ማህሙድ ከመሐመድ አብዱላሂ በቅጽል ስማቸው ፈርማጆ ጋር ወደ ሁለተኛውና የመጨረሻው ዙር አልፈዋል። ፈርማጆ እየመሩ ናቸው። መሐመድ አብዱላሂ ፈርማጆ፣ ሐሰን ሼክ መሐሙድ፣ ሸሪፍ ሼክ አሕመድ። በሌላኛው ዝግጅት የኢትዮጵያ በኢትዮጵያ ሶማሊያ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጭ ግንባር ኦብነቅግ ቃል አቀባይ አቶ ሀሰን አብዱላሂን እናሳፍራለን። ስለ ድርጅታቸው ይገልጹልናል። የራሱን ህዝብ የሚገልል መንግስት ነው ሽብርተኛ? ወይስ ለነጻነቱ ለፍትህ፣ ለእኩልነት፣ ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ? ሽብርተኛ ማለት ምን ማለት ነው? እንደዚሁም ደግሞ የአዲሱ የኦባማ አድሚኒስትሬሽን ወይም የኦባማ አስተዳደር የአወጣው የእግድ ትእዛዝ ምን ይመስላል? እንደዚሁም ምን ችግሮችን ያስከትላል? የህግ ባለሙያም ይዘናል። ከአራት መቶ በላይ የሚሆኑ የኢትዮጵያ የሙዚቃ ባለሙያዎች በትናንትና እለት በያሬድ የሙዚቃ ትምህርት ቤት ተሰብስበው የፈጠራ ባለቤትነት መብታቸው እንዲከበር የሚሰራ ቡድን አቋቁመዋል። ይህንም በተመለከተም ዘገባለን። በጣም በዛ ጥቃቱ ገብቷል። አሁን የሙዚቃ ቢዝነስ እየሞተ እየሞተ ወደቀ ማለት ነው። በቃ እየሰራን ብር የለም እየሰራን በቃ ሙዚቃው ህዝብ ይሰማዋል፣ ይደሰትበታል። እኛ ጋር ግን የሚደርስ ነገር የለም። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለዜናው ተመልሰን መጥተናል። የሶማሊያ ምክር ቤት አባላትን ቀጣዩን የሀገሪቱን ፕሬዝዳንት ለመምረጥ በሰጡት የድምፅ የበዛ ድምፅ ያገኘ ተወዳዳሪ ባለመኖሩ ሁለተኛው ዙር ምርጫ ሊያካሄዱ ነው። ከፍተኛ የጸጥታ ጥበቃም እየተደረገላቸው ነው። ፕሬዚዳንት ሀሰን ሼህ መሐመድ ሰማንያ ስምንት ድምፅ በማግኘት ቀዳሚ ቢሆኑም እንደገና ሊያስመርጣቸው የሚችል ያህል ድምፅ አላገኙም። የቀድሞ ጠቅላይ ሚኒስትር መሐመድ አብዱላሂ መሐመድ ሰባ ሁለት የቀድሞ ፕሬዚዳንት ሼህ ሸሪፍ ሼይድ አህመድ ደግሞ አርባ ዘጠኝ ድምጽ አግኝተዋል። ዛሬ ከሰዓት በኋላ ፕሬዚዳንት ለመምረጥ ድምጽ መስጠት የተጀመረው በመቋድሾ ዋና አውሮፕላን ማረፊያ ሲሆን ጽንፈኛው ቡድን አልሸባብ የምርጫውን ሂደት ለማሰናከል እየዛተ ነው ተብሏል። ትላንት ሌሊት አውሮፕላን ማረፊያ አጠገብ ያረፈው ከባድ መሳሪያ ተኩስ ኃይለኛ ፍንዳታዎችን አድርሷል። ጉዳት ግን አላስከተለም ተብሏል። የምክር ቤቱ አባላት የምርጫ ካርዳቸውን በግልጽ በሚታይ የብርጭቆ ወይም የመስታወት ቅርጽ ያለው ሳጥን ውስጥ ሲያስገቡ ጋዜጠኞችና ዓለም አቀፍ ታዛቢዎች እየተመለከቱ ነው። ለፕሬዝዳንትነት እየተወዳደሩ ያሉት ሀያ አንድ ሰዎች ናቸው። ፕሬዝዳንት ሀሰን ሼህ መሐመድም እንደገና ለመመረጥ እየተወዳደሩ ነው። ሶስት ሌሎች ተወዳዳሪዎች ድምጽ መስጠት ከመጀመራቸው በፊት ከውድድሩ ወጥተዋል። እያንዳንዳቸው ተወዳዳሪዎች ለምክር ቤቱ ባደረጉት ንግግር በሀገሪቱ የጸጥታ ደህንነት እንዲመለስ እንደሚጥሩ፣ የሀገሪቱ ኢኮኖሚን እንደሚያዳብሩና ጽንፈኝነትን እንደሚዋጉም ገልጸዋል። የምርጫው ሂደት በሙስና የተበከለ መሆኑ ሲነገር ቆይቷል። ተወዳዳሪዎቹ ለመምረጥ ሲሉ ለምክር ቤት አባላት የገንዘብና የውድ ስጦታዎችን ጉቦ እየሰጡ ነው ሲባል ቆይቷል። አንድ ተወዳዳሪ ከአንድ ነጥብ ሶስት ሚሊዮን ዶላር በላይ እንደከፈሉም ተገልጿል። የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን እገዳ ትእዛዝ በጊዜያዊ መልክ እንዲገታ ያደረገው የፍርድ ቤት ትእዛዝ እንዲነሳ የዩናይትድ ስቴትስ መንግስት ያቀረበውን ጥያቄ የፌዴራል ይግባኝ ሰሚ ፍርድ ቤት በያዝነው ሳምንት ይመለከተዋል ተብሎ ይጠበቃል። መንግስት ከሰባት ሙስሊሞች የሚበዙባቸው ሀገሮች የመጡ ሰዎች ለዘጠና ቀናት ያህል ወደ ሀገሪቱ እንዳይገቡ ወይም ስደተኞች ለአንድ መቶ ሀያ ቀናት ወደ አሜሪካ እንዳይገቡ ሊያግድ አይችልም በማለት አንድ የፌዴራል ፍርድ ቤት ዳኛ ማገጃ ማውጣቱ የሚታወቅ ነው። አሁን ታዲያ ሦስት ዳኞችን ያቀፈ የይግባኝ ሰሚ አካል ፍርድ ቤቱ ትዕዛዝ እንዲጸና ለማድረግ ወይም ለመጣል ወይም ደግሞ ጉዳዩን መልሶ እንዲመለከተው ወደ ፌዴራሉ ፍርድ ቤት ለመላክ ይወስናል። በሌላ ዜና የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴናተር ጄፊ ሴሽን የሀገሪቱን አቃቤ ህግ አድርጎ ለማጽደቅ ዛሬ ማታ ድምጽ እንደሚሰጡ ይጠበቃል። ምክር ቤቱን በብዛህንነት የሚቆጣጠሩት ሪፐብሊካውያን በመሆናቸው ፕሬዚዳንት ዶናልድ ትራምፕ የሰየሟቸውን ጄፊን ለማጽደቅ የሚያስችል የአብዛኛውን ድምጽ ለማግኘት አይከብዳቸውም ተብሏል። የምክር ቤቱ አባላት የሆኑት ዲሞክራቶች በኢሚግሬሽንና በሲቪሎች መብት አቋማቸው ላይ ጥያቄ አንስተዋል። በመጨረሻም የሶሪያ አማጽያን በቱርክ እየተረዱ አልባብ የተባለችውን እስላማዊ መንግስት ነኝ የሚለው ቡድን የያዘችውን ከተማ የከበቧትን ስትራቴጃዊ ኮረብታዎችን ይዘዋል ሲል የቱርክ ወታደራዊ ኃይል ዛሬ ተናግሯል። የቱርክ ወታደራዊ ኃይሎችና የሶሪያ አማጽያን ተባብረው ትላንት ማታ በከፈቱት ጥቃት ከከተማይቱ ወጣ ብለው በሚገኙ ምዕራባዊ ክፍሎች ቦታዎችን እንዲይዙ ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ የሶማሊያ ፓርላማ በዛሬ ዕለት የሀገሪቱን ፕሬዚዳንት በመምረጥ ላይ ነው። መሐመድ ዐብዱላሂ ፈርማጆ፣ ሐሰን ሼክ መሐሙድ። የወቅቱ የሶማሊያ ፕሬዚዳንት ሐሰን ሼክ ማሕሙድ ከአህመድ መሐመድ ዐብዱላሂ በቅጽል ስማቸው ፈርማጆ ጋር ወደ ሁለተኛውና የመጨረሻው ዙር አልፈዋል። ማምሻውን ድምፅ እየተሰጠ ይገኛል። ለመሆኑ ፈርማጆ ማን ናቸው? ከሶማለኛ ዝግጅት ክፍላችን መሐመድ ኦላድ ሐሰንን ይዘናል። የምሽቱ የጋቢና ጉዟችን በሶማሊያ መዲና ሞቃዲሾ ይሆናል። የምርጫ ሂደቱ በቀጥታ በቴሌቪዥን እየተላለፈ ነው ያለው። አሁን መሐመድ ኦላድ ሐሰን እዚህ ስቱዲዮ ተገኝቶ በዚህ በሶማሊያ ምርጫ የፕሬዚዳንታዊ ምርጫ ያለውን ቁጥር ይገልጽልናል። የመጀመሪያው ዙር አልፏል። ወደ መጨረሻው የተሸጋገሩት ሁለቱ ናቸው። ኦ ሶማሊ ኒው ፕሬዝደንት ኢዝ ናው ፋርማጆ ዘ ፎርመር ፕራይም ሚኒስትር ኦፍ ሶማሊያ ሂ ወን ዘ ኢሌክሽን ኢን ዘ ሰከንድ ራውንድ ወን ዘ ፎርመር ፕሬዝደንት ሀሰን ሼክ መሃሙድ ዲሳይድድ ቱ Uh, give up because Farmaajo got one hundred eighty votes, uh, and while the president s got uh, seventy nine ninety seven. So Somalia has now a new president who is now in the. Is it true it's a new president or are they passing to the final round? The he's, two of them? he's the new president. He's, he's the new president. It's official. It's official because uh, the Somali president Hassan Sheikh Mohammed officially said before the third round that he's no longer running for the third round, uh, and he gave up, and he announced, he announced that the current Somali president is Formaggio, who is now Somali uh, president being sworn in in public in the Somali capital, a Medina, issue, uh, in a fermajo, very uh, heavily, uh, uh, heavily uh, secured no place inside the Somali airport. capital, <laughs> አሁ እንግዲህ ሄኖክ መሀመድ ኦላድ አሰነን እዚህ ይዘነዋል። በዜናው ላይ ስናነበው እየሄዱ ነው እያልን ነበረ። ነገሩ እየተለዋወጠ ስለመጣ ነው። አሁን እንግዲህ ተመርጠዋል፣ ሊመረጡ ነው የሚል ነበር እያልን ያለ ነው። አሁን መሀመድ ተመርጠዋል እያለ ቃለ መሃላ ሊፈጽሙ ነው እያለ ነው። አድማጮቻችን በዛ ማስተካከያ አሁን እንዲይዙት ለማለት ነው። መልካም በቀጣይነት እንግዲህ ምንድን ነው የሚሆነው በሶማሊያ ኦላድ? Well, Somalia is now going to a new phase of leadership. Mohamed Abdollah who was the former prime minister of Somalia, Somali-American diplomat, well-known Somali guy in Somali politics, is now becoming the president. And in the next 30 days, he will announce a prime minister. the of including how he will... አዲስ መንግስት ለመመስረት በሚቀጥሉት ቀናት ይንቀሳቀሳሉ። እንግዲህ የሶማሊያን የፖለቲካ ሁኔታ ለማረጋጋት እንደዚሁም ደግሞ መንግስቱን ለማጽናት እንቅስቃሴ ያደርጋሉ። የጸጥታ ጉዳይና ከአልሸባብ የሚሰነዘሩ ጥቃቶችንም በተመለከተ እንግዲህ አዲሱ ጠቅላይ አዲሱ የሶማሊያ ፕሬዚዳንት መሀመድ አብዱላሂ ፈርማጆ የሚሰሩት ስራ በሚቀጥሉት ቀናት የሚታይ ይሆናል የሚል ነው። ቀጣዩ ጥያቄ ለመሀመድ ኦላድ ሀሰን ማን ናቸው ፈርማጆ? ሶማሊ ዲፕሎማትም ሚስ ማየሶፎማን ዲፕሎማት ነበሩ፣ ወኪል ነበሩ። ከዛ አስቀድሞው ደግሞ ጠቅላይ ሚኒስትር ነበሩ። የሚታወቁት የሶማሊያን ብሔራዊ ሰራዊት በማዋቀር ነው። የሶማሊያ ብሔራዊ ጥቅምን የሚፈልጉ ሰዎች ናቸው ድምጻቸውን እየሰጧቸው ያሉት። ይህ ፖለቲከኛ ሶማሊያዊ ፖለቲከኛ በተለይ በሀገር መረጋጋት ዙሪያ የሰሩትን ስራ የፓርላማ አባሎቹ የሚያደንቁላቸው መሆናቸውን በድምጻቸው ነው የገለጹት። በተለይ ለሶማሊያ ሰራዊት የሚሰጡት ድጋፍ በጣም ወሳኝ እንደሆነ ነው። የሚገልጸው መሐመድ ኦላድ ሀሰን እንግዲህ ቀጣዩ የሶማሊያ ፕሬዚዳንት እሳቸው እንዲሆኑ ያደረገው በተለይ ሀገሪቱን በማደራጀት ሰራዊቱን በማደራጀት የጸጥታ ሁኔታን በማስጠበቅ ባደረጉት ድርሻ እንደሆነ ነው የገለጸው ኦላድ በስተመጨረሻ የሶማሊያ የፕሬዚዳንታዊ ምርጫ በቀጥታ በቴሌቪዥን ስንመለከተው የነበረ ነው ሂደቱ ምን ይመስል ነበር? Well, um, basically, his speech, his speech after the winning, Formaggio said he is going to build a government that will save Somalia from the ሞር ሶማሊያን ከ25 ዓመታት በላይ ከዘለቀ የእርስ በርስ ጦርነትና የፍትህ መጥፋት አጠናክሮ የሀገሪቱን ደህንነት በማስጠበቅ የፍትህ ስርዓቱን በመዘርጋት እንደሚሰሩ ነው ሲናገሩ የቆዩት። ከጎረቤት ሀገሮችም ሰላም እና ጸጥታ እንደዚሁም ትብብርን ለማጠናከር የሚሰሩ ሰው ናቸው። በተለይ የምጣኔ ሀብት ጉዳይ ላይ ወጣቶች ስራ እንዲያገ እንዲያገኙ የሶማሊያ ወጣቶች ትምህርት እንዲያገኙ በምርጫ በምረጡኝ ዘመቻቸው የገለጹበት ሁኔታ እንደሆነ መሐመድ ኦላድ ሀሰን የሶማሊያ ክፍል ባልደረባችን የገለጸልን ነው። ተንክ ዩ ኦላድ፣ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ኦጋዴን ሶማሌ ክልል ይወስድናል። በዛ የሚንቀሳቀሰው የኢትዮጵያ አማጺ ቡድን የኦጋዴን ብሔራዊ ነጻ አውጪ ግንባር የፖለቲካ እንቅስቃሴው ምን እንደሚመስል የድርጅቱ ቃል አቀባይና የማዕከላዊ ኮሚቴ አባል አቶ ሐሰን አብዱላሂ እዚህ ስቱዲዮ መጥተው ያብራሩልናለ። ስለ ድርጅታቸው የሚገልጹት እንደምናውቀው የኢትዮጵያ መንግስት እኛ ብቻ አይደለም ሽብርተኛ ብሎ እየሰየመው ኦና ግን፣ የኦሮሞ ነጻነት ግንባርም እንደዛ ብሎ ነበር፣ ግንቦት ሰመንም እንደዛ ብሎ ነበር። ግን ሽብርተኛ ማለት እኮ ራሱ ቃሉ መዘርዘር መቻል አለብን፣ ማን ሽብርተኛ እንደሆነ። ህዝቡን፣ የራሱን ህዝብ የሚገልል መንግስት ነው ሽብርተኛ ወይስ ለነጻነቱ፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ የሚታገል ህዝብ ነው ሽብርተኛ? ሽብርተኛ ማለት ምን ማለት ነው? ሽብርተኛ እኮ እንደ አሸባብ ማለት ነው። አልሸባብ ጋር ያላችሁ ግንኙነት? እሱ በጭራሽ እኛ ካሁን በፊትም አሸባቦች ከእኛ ማዕከላዊ ኮሚቴ አስረው ገሎብናል። መጨረሻ አሁን ከሁለት ወር በፊት መከላከያ ዋና ኃላፊያችን ነው የገደሉት። እና ከአሸባብ ጋር ጠብ ነው ያለን። ማን ነው አሸባብ ከኦጋዴን ያስወጣው? አሸባብ ኦጋዴን ልረቅጥ አይችልም፣ እኛ ላይ ያስወጣ ነው። የኢትዮጵያ መንግስት ከአሸባብ ጋር ይሰራል፣ እኛ ግን ከአሸባብ ጋር እንዋጋለን። ይሄ ነው ኮ ሽብርተኛ ማለት። እርግጥ የኢትዮጵያ መንግስት አልሸባብን ለመዋጋት ነው ሶማሊያ ያለሁት፣ ያዘበት ነው ያዘበት ነው። ምክንያቱም አንዳንድ አሉ ኢንፎርሜሽን የምናገኛቸው የኢትዮጵያ መንግስት ከአልሸባብ ጋር ይስራል ብለን ነው የምናምነው። እንግዲህ የኢትዮጵያ መንግስት ይህንን አይልም። የኦጋዴን ብሔራዊ ነጻ አውጪ ግንባር በሚያደርገው እንቅስቃሴ በተለይ በኦጋዴን አካባቢ ሶማሌ ክልል ውስጥ ምን ያህል ወታደሮች አሏችሁ? የትጥቅ ትግል የምታደርጉ ከሆነ እንደሚታወቀው የኦጋዴን ነጻነት ግንባር ከ1994 ዓ.ም ጀምሮ ከኢህአዴግ ጋር ወይም ከቲፒልፍ ጋር ሲዋጋ ነበረ እና አሁንም ውጊያ እንደቀጠለ ነው። ሀያ ዓመት ተቆጥረዋል። ይህን አሁን በዚህ ኢንተርቪው ላይ ይህንን ያህል ኃይል አለን ብዬ ለመናገር አልፈልግም። ምክንያቱም ይህ ሚሊትሪካሊ ስትራቴጂ ስለሆነ ይህንን ያህል ኃይል አለን ብዬ ለመግለጽ አልፈልግም። ግን ስልታችሁ ግን እንደዚህ በቀጥታ ከኢትዮጵያ መንግስት ሰራዊት ጋር ከመጋፈጥም ያለፈ በህዝቡ ውስጥ ተሰግስጎ ያሉ የጦር ሰራዊት አባላት ያሉበትና በቀጥታም ቢሆን ደግሞ ከኢትዮጵያ መንግስት ሰራዊትም ጋር በቀጥታ የተኩስ ልውውጥ የምታደርጉባቸው አጋጣሚዎች እንዳሉ የእናንተም መግለጫዎች ያትታሉ። የኢትዮጵያ መንግስት በተለያየ መልኩ የሚገልጸው ጉዳይ ነው። ይህን ስልት ለምን መረጣችሁ? ምክንያቱም ኢህአዴግ አገሪቷን ከተቆጣጠረ ወዲህ 1991 ዓመተ ምህረት እንደ አውሮፓውያን አቆጣጠር የነበረውን ጊዜያዊ መንግስት ተሳትፈን ነበር እና ተስማምተን በቻርተሩ ላይ ለሁለት ዓመት ያህል ትራንዚሽናል ገቨርመንት ላይ ይመሰረታል ብለን ካመን በኋላ ከተፈራረምን በኋላ እና ፓርላማኖች ከገባ ውስጥ ኢህአዴግ የራሳቸውን ጉልበትና ሀይል ካጠናቀሙ በኋላ ውሳኔ ወስዶብን የእኛን ጦር ወርረው የራሳቸውን ቡበት ወይም ዝም ብሎ በስም የሆነ ፓርቲ መስርተው ከእኛ ጋር ጦርነት ጀመሩ ያ በዛም ምክንያት ነው እኛ የጀመርነው ጦርነት፣ የተገደድንበት ጦርነት ነው፣ እኛ የመረጥነው ሳይሆን እነሱ ሄድኳርተራችን ላይ ዘመቻ በማካሄድ ሼክ ብራሂንን የቀድመው የኦቢናግ ልቃ ወንበርን ለመግደል በጥቅስ ነው የወጡት ያን ጊዜ ስለዚህ ልክ ተመሳሳይ ነው። የኦሮሞ ነጻ አውጪ ግንባር ኦነግም በተመሳሳይ በሽግግር መንግስቶች ውስጥ ከተሳተፉ በኋላ አመራሮቹ የወጡበት ሁኔታ ነው ያለው። ሁሉን አሳታፊ እኩል የሆነ የፖለቲካ መድረክ ስለሌለ ማዕከላዊ መንግስት ነው ሁሉን የሚቆጣጠረው በሚል ነው የወጡት። ስለዚህ መንገዳችሁ አንድ አይነት ይመስላል በዚህ ዙሪያ እዚህ ላይ አንድ ማነሳው ጥያቄ ምንድን ነው? ከየትኞቹ ድርጅቶች ጋር ነው ተባብራችሁ አሁን የምትሰሩት? የትብብራችሁስ አምዶች ምንድን ናቸው? በምን ሁኔታዎች ነው? ጥሩ ጥያቄ ነው። ትብብር ያለን ከኦነግ ጋር፣ ኦሮሞ ነጻነት ግንባር፣ ከቤነሻንጉል ነጻነት ንቅናቄ፣ ከሲዳሞ ብሔራዊ ነጻነት ግንባር፣ ከጋምቤላ እና ከቤነሻንጉል ጋር ነው ያለ ነው። አምስት ድርጅቶች ነው አንድ ላይ መትን ትብብር የፈጠርነው። ይህ ትብብር ምን ይባላል? ፒኤኤፍዲ ፒፕልስ አሊያንስ ፎር ፍሪደም ዲሞክራሲ የህዝቦች ንቅናቄ ለዲሞክራሲና ለነጻነት ነው እና መስፈርታችን ያው አዲሷን ኢትዮጵያ ተፈጥሯ ህዝቡ የራሱን እድል የራስ መወሰን መብት እንዲከበርለት ነው። ይህንን አምስቱ ድርጅቶች የተስማሙበት እና ያም ሆኖ አሁን ከሌሎችም ድርጅቶች ጋር በመነጋገር ላይ ነው ያለ ነው። እና ለምሳሌ ስለዚህ እንግዲህ አሁን በፖለቲካ ንግግር ብዙ ጊዜ ከፖለቲካ ተቃዋሚዎች ጋር በምንነጋገር ጊዜ ህዝቡ የራሱን እጣፋንታ ይወስን የምንል ከሆነ ብዙ ጊዜ ያ ማለት ራሱን ችሎ ሀገር የመመስረት ፍላጎት ያላቸው ሰዎች ናቸው። ህዝቡ የራሱን እድል በራሱ ይወስን የሚል ሀሳብ ሲያራምዱ የምንሰማው። ትክክል፣ ሀሳባችሁ እንደዛ ነው? እኔ እኮ ቅድም አልነገርኩም? ደግሜ እየጠየቅኩ ነው። እሺ፣ ህዝቡ ነው ራሱን ቢወስነው የራሱን እድል በራሱ ህዝቡ እንዲወስን ነው እኛ ዋና ዓላማችን። ግን እኛ ጣልቃ ገብተን ትቆረጣላችሁ አንልም። እኛ ህዝቡ ነጻነቱን፣ እኩሉነቱን፣ ፍትህ እንዲያገኝ እና የአንድ ብሔረሰብ የበላይነት እንዲቀር አዲስ ኢትዮጵያዊ እንድትመሰረት፣ አሁን እንደሚታወቀው ሁሉ የኢትዮጵያ ህዝብ ተነስቶ ነው ያለው። ከኦሮሞ ወንድሞቻችንና እህቶቻችን እየተገደሉ ናቸው፣ የአማራ ወንድሞቻችንና እህቶቻችን እየተገደሉ ናቸው። ያ ሁሉ በወገደን የተጀመረው አሁን የጣው ሌላ ቦታ ደርሷል፣ እና ህዝቡ ከጎን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሆይ ብሎ ነው አሁን ህዝቡ የተነሳው። ያ እንዳይሆን ኢትዮጵያ በአሁኑ ጊዜ ያለችው በመስቀለኛ መንገድና ያለችው በአሁኑ ጊዜ በኢትዮጵያ የሚታየው በጣም አስቀኝ ድርጅቶች ስለሚፈጸሙ፣ ያ ደግሞ የሚያመረው መንገድ በጣም አስቃቅኝ ሊሆን ይችላል። በጣም ነው የምናመሰግነው። የኦጋዴን ብሔራዊ ነጻ አውጪ ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ሀሰን አብዱላሂን እናመሰግናለን። በቀጣይነት የመጨረሻውን ውይይታችንም በነገው ዝግጅት የምናቀርብ ይሆናል። ልጠይቅ ነበር የለውም ወይ ቀጣይ ብዬ መልሰዋል። ወደ ሌላ ዝግጅት ነው የምንሻገረው። ከአራት መቶ በላይ የሚሆኑ የኢትዮጵያ የሙዚቃ ባለሙያዎች በትላንትና ሁለት በያሬድ ሙዚቃ ትምህርት ቤት ተሰበስበው የፈጠራ ባለቤትነት መብታቸው እንዲከበር ከበር Bisa rabu dan aku aku ngomong. Mau... ለመንቀሳቀስ ወስነዋል። ሙዚቀኞቹ ማህበር አቋቁመው ባለሙያዎች ከስራቸው የሚያገኙትን ጥቅም ለማስከበር እንዲሁም የባለቤትነት ማረጋገጫ እንዲኖራቸው የሚችሉበትን መንገድ እያፈላለጉ ነው። በተለይ አስቀድሞ ወጥቶ የነበረው የቅጂ መብት አዋጅን በማስፈጸም ረገድ ያሉ ክፍተቶችን እንዲሁም በአዳዲስ ቴክኖሎጂ የሚገኙ ጥቅሞችን በህግ እስከ ማሻሻል የሚደርስ ስራ ለመስራት አስበዋል። ወንድሜነህ አሰፋ የሙዚቃ አቀናባሪ ነው። የሙዚቃ ባለሙያዎቹ የስራ አስፈጻሚ አባል ነው። ሱራፌል ስራፌል ሽፈራው፣ ቤቲጅንና ሀይሌ ሪትስን ጨምሮ አነጋግሯቸዋል። ጉዳያቸውን ዛሬ በጋቢና ተሳፍረው ያስረዳሉ። ምንድን ነው የተሰበሰብንበት ዓላማ? ኢትዮጵያ እንግዲህ በጣም ቆንጆ የሆነ የቅጂና ተዛማጅነት ኮፒራይት ኔይበሪንግ ራይት አላት አራት መቶ አዋጅ አራት መቶ አስር ይባላል በአስራ ዘጠኝ ዘጠና ስድስት መንያ የታወጀው ከዚያ በሁለት ሺህ ሰባት ደግሞ የማሻሻያ አዋጅ ተብሎ ያልተሟሉ የእደ ጥበብ ዘርፍ ነበረ። እሱ ተከቶበት የማህበር አደረጃጀት ይሄ የኮፒራይት ሶሳይቲ እንዴት መመስረት አለበት የሚለው አንድ ላይ ተጠቃለው ወጥቷል። ስታየው አዋጁ ታውጆ አስራ ሁለት አመት ኦልሞስት አስራ ሁለት አመት ከምናምን ሆኖታል። በዚህ ውስጥ ምንም እየተደረገ ነገር አልነበረም። ስለዚህ አሁን ምንድን ነው ዛሬ የተፈጠረው ነገር? የተወሰን የኢትዮጵያ ሙዚቀኞች ማህበር አባል የሆንን ሰዎች አዋጁን በደንብ አይተ ነው በደንብ አጥንተ ነው እንዴት ማድረግ አለብን፣ እንዴት የራሳችን የኮፒራይት ሶሳይቲ የኢትዮጵያ የሙዚቃ ኮፒራይት ሶሳይቲ የሚለውን ነገር በስነስርዓት በዝግጅት አድርገን ከቀረው የሙዚቀኛ ማህበረሰብ ጋር ዲስካሽን ለማድረግ እና የሚያስፈልጉ ሌሎች ማህበሮችን ለመመስረት ላይክ ይሄ የአመንጭዎች ማህበር፣ አቀናባሪዎች፣ የማደራጅ ግጥም ደራሲ ማህበር የላቸው እነሱን ማህበሮች መስርተን የድምፅ ሪኮርዲንግ ፕሮዲሰር ማህበር መስርተን የኢትዮጵያ ሙዚቀኞች ማህበር አለ፣ የድምፃውያን ማህበር አለ፣ እነሱን አንድ ላይ ይዘን ኢትዮጵያ የራሷ የሆነ የሙዚቃ ኮፒራይት የጋራ አስተዳደር ማህበር ይኑራት፣ ህጉ ይከበር የሚለውን ነገር ነው የተወያየ ነው። ተወያይተን በጣም አሪፍ ውጤት ነው ያገኘ ነው። ምክንያቱም እናቀርብ ለቀረው ሙዚቀኛ ለይህን ነገር ላላወቁት ሙዚቀኞች ስናሳውቃቸው በጣም ነው የተደሰቱት። ከዚህ በፊት የኢትዮጵያ የኮፒራይት ማህበር ነበረ እነ ዳዊት ይፍሩ እንደው የሚመሩት። እሱ ማህበር በተመሰረተ በሁለተኛ ዓመቱ ነው የፈረሰው። ይሄንም በቅርብ ጊዜ ነው የሰማነው ነበር። ሌላ ግን የጋራ አስተዳደር ማህበር በአእምሮ ጥበቃ ጽህፈት ቤት ስር ሊቋቋም እየተንቀሳቀሱ እንቅስቃሴ ላይ ነበሩ። አንድም ያነቃቃን ነገር እሱ ነው። ምንድን ነው የተደረገው? ሁሉንም የሙያ ማህበር የኦዲዮ ቪዥዋል አሳታሚዎች ማህበር፣ የነጋዴዎች ማህበርንም ጨምሮ አንድ ላይ መርጅ ተደርጎ ሊመሰረት ነው የነበረው። ይሄ ደግሞ መሆን የሌለበት ነገር ነው። ኢቨን እናንተ ያላችሁበት የአሜሪካን ኤክስፒሪያንስንም ብታይ በጣም ትልቁ የሙዚክ ኮፒራይት ሶሳይቲው ነው እዚያ። የፊልም ኮፒራይት ሶሳይቲ ለብቻዋለች። ሁሉም ለምን አንድ ላይ ይሆናል? አሰራሩም አይፈቅድም። አዋጁ ደግሞ ለባለመብቶች ለፈጠራ ባለመብቶች ይፈቅዳል በሚል ነው የተንቀሳቀስ ነው። እንደገና ደግሞ ኢትዮጵያ የራሷ የሆነ የሙዚቃ ኮፒራይት ሶሳይቲ ኖሯ ታያቅ አያቅም ከነጭራሹ ኖሯት አያቅም ከነጭራሹ ኖሯት አያቅም አዋጁ ነበረ ግን የሚያስፈጽም አካል ይሄ የኮፒራይት ሶሳይቲ የሚባለው ሮያሊቲ የሚሰበስብ ከሬዲዮ ስቴሽን፣ ከዲጄ፣ ከሬስቶራንት ከብዙ በብዙ መልክ ኦንላይን ካሉ ስትሪሚንጎች እነሱ ሞኒተር የሚያደርግ ምንም ምንም ምንም ነገር አለም። አሁን ግን ሁሉ ነገር ሞኒተር መደረግ ስላለበት በጣም በዛ ጥቃቱ ገብቷል። አሁን የሙዚቃ ቢዝነስ እየሞተ እየሞተ ወደቀ ማለት ነው። በቃ እየሰራን ብር የለም፣ እየሰራን በቃ ሙዚቃው ህዝብ ይሰማዋል፣ ይደሰትበታል። እኛ ጋር ግን የሚደርስ ነገር የለም። ስለዚህ ይሄ ነገር ገብቷል እየተጋጋለ ሲመጣ እዚህ ደረጃ ደረሰ ማለት ዛሬ ማህበሩን እንደምንመሰረት ተስማምተን ወጣን። ማህበር ለመመስረት ከማህበራት ማደራጃ ጋር ተነጋግረህ ፕሮሰሱን፣ ሂደቱን ጠብቀህ ህጋዊ መንገዱን ጠብቀህ ስለሆነ የምታደርገው አባላት ስለሚያስፈልጉ ዛሬ አባላት አገኘን ማለት ነው። ምን ያህል ምን ያህል ሙዚቀኞች ተገኙ ዛሬ? የት ነበር እስቲ ንገረኝ ስለነበረ ሁኔታ። እንትን ነው በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ኮንሰርት ሆል ነው የነበረው። አራት መቶ አካባቢ ከአራት መቶ በላይ ሙዚቀኛ ተገኝቷል። ይህን የሚያስተባብር ኮሚቴ ደግሞ ተዋቅሯል፣ ከሰላሳ በላይ ሰዎች ያሉበት ማለት ነው። እንዴት ለመስራት ነው ያሰባችሁት? ቀላል ስራ አይመስልም ሲያዩት፣ ወደፊት በጣም ከባድ ነው። ምንድን ነው ከስር ከስር የሰራ ነው ስራ። ሌሎች ሀገሮች ላይ እነዚህ ነገሮች እንዴት ነው የሚሰሩት? አሁን እኛ አዲስ ኢንቬንት የምናደርገው ነገር ወይ የምንፈጥረው ነገር አይኖርም። የሌሎች ሀገሮች ሲስተምን በጣም ተጠቃሚ የሆኑት ለምሳሌ ከአፍሪካ የናይጄሪያ፣ የጋና፣ የደቡብ አፍሪካ ተጠቃሚ የሆኑ በሙዚቃ ዶሚኔት ያደረጉና ገንዘብ ሜክ ያደረጉ ጠንካራ ኮፒራይት ሶሳይቲ ያላቸው ሀገሮችን ልምድ ነው እየወሰድን ያለ ነው። እንዳውም ከእነሱ ሰዎች ሁላ እንደሚመጡልን ና ልምዳቸውን እንደሚያካፍሉን ነው። እንደገና መገኘት ያለባቸውን ቴክኖሎጂዎች ማግኘት እንደምንችል ነው የተረዳ ነው። በኋላ ላይ የሚሆነው ነገር ማህበሩ ይመሰረታል። በቦርድ የሚመራ ነው የሚሆነው። ጠቅላላ ጉባኤ ይኖራል። ውሳኔ የሚወሰኑት በጠቅላላ ጉባኤ ነው። ሮያልቲ ፔመንቱ ከምንም አይነት ነገር ሮያልቲ ፔመንት ሲገኝ፣ ፔፐራይዝድ ነው፣ ታክስ ይከፈልበታል። ይሄ የኮፒራይት ሶሳይቲ ስራ ላስፈጸመበት ማክሲመም እስከ ሰላሳ ፐርሰንት ሊወስድ ይችላል። እንደ ያገሩ ሁኔታ እንደ ገቢው መጠን ይወሰናል ይላል። ስለዚህ በዚህ ሲስተም ነው የሚሄደው። አንዴ ሲስተሙ ከተዘረጋ ማንም ይሁን ማቦርድ የሚገባው ማይገባው ማተር አያደርገም። እንደ ባንክ ማለት ነው። ገባይ እዚህ በጣም ሰፊ ስራ ይጠይቃል። እውነት ነው ግን ባለሙያዎች፣ በየፊልዱ ባለሙያዎች እናካትታለን። ይሄንን ራሳችን የምንሰራው ነገር አይደለም። ገባይ በጣም ጥሩ እሺ አሁን ይሄ ለወደፊት ነው። ከኋላ ስብ አሁን ወደኋላ ሄደን አሁን ለምሳሌ ግን አርቲስት ነው አሁን ገሰሰ ሙዚቃ አለ። እንደነዚህ አይነት ሙዚቃዎች ላይክ ብዙ ምንትን የሌላቸው አልፈዋል። ኦልሬዲ ሙዚቀኞቹም አልፈዋል። እና ብዙዎች በእነዚህ ሙዚቃዎች አይቲዩንስ ላይ ራሱ አውጥተው ሲሸጡ እያየሁኝ ነው። እና እነዚህ ያለፉት ሙዚቃዎች በጣም ነው የሚያሳዝነው። ካለፉ ያለ የተሰሩትስ ኦልሬዲ ላይክ አሁን እንደዚህ የሆኑትስ ሙዚቃዎች እንዴት ነው የሚለው መሰለ አዋጁ ላይ ምን ይላል መሰለ አንድ የስራ ባለቤት የፈጠራ ስራ ባለቤት ከሞተ ቀን ጀምሮ ከሞተ ጀምሮ እስከ ሀምሳ አመት ድረስ ወራሶች ተጠቃሚ ይሆናሉ ነው የሚለው። ባለመብቶች ናቸው ነው የሚለው። ከሞተ እስከ ሀምሳ አመት ድረስ ስለዚህ ወደ ኋላ ሄደህ ሀምሳ አመት መቁጠር ነው። ከሀምሳ አመት በፊት ያሉትን አይመለከትም ማለት የህዝብ ይሆናል። ከዛ በኋላ የህዝብ ይሆናል። ስለዚህ ወደ ኋላ ትሬስ ባክ የሚያደርገው ፊፍቲ ይርስ ነው ማለት ነው። እሱንም ክሬም ታረጋላችሁ ማለት ነውባቸዋል ማለት ነው። በጣም ጥሩ በጣም ደስ ይላል። ወንድሜን እንግዲህ ስለሰጠኝ መረጃ በጣም ነው ማመሰግነው። ደግሜ ደግሞ ሂደታችሁን እየተከታተልኩኝ እንደዚህ ዘግባለሁኝ። አመሰግናለሁ። ቤቲጂ ነኝ፣ የኢትዮጵያ ሙዚቀኛ ነኝ። ወደፊት ተስፋዬ ምንድን ነው? በጣም ብሩ ተስፋ ነው የሚታየኝ። ይሄ ማህበር ተመሰረተ ማለት በቃ የሙዚቀኛ ሕይወት እስከ ወዲያኛው ተቀየረ ማለት ነው። ሙዚቀኛ ለገንዘብ ብሎ መስራት ትቶ ግን ለሙዚቃው ለጥበቡ ብሎ መስራት ይጀምራል ማለት ነው። ሀይሌሮት ነኝ ጤና ይስጥልኝ። ከአዲስ አበባ አርቲስቱ ሲቸገር ኖረዋል ማለት አንድ ጊዜ ይከፈለዋል። ከዛ በኋላ ያ ስራ ለብዙ ዓመት በነጋዴዎቹ እጅ ነው የነበረው። ውሉም አልቆ ውሉን አይመልሱም። ሙዚቃ የምታወጣው በእነሱ መንገድ ስለሆነ ሌላ መንገድ የለህም። ስለዚህ እነሱን ፈርተህ ነው የምትኖረው። ሮያሊቲውም አልተከበረም። ህግ ግን ነበረን። በጣም ጥሩ አዋጅ አለን። አሁን የቅጅና ተዛማጅ መብቶች አዋጅ እና በህጉ መሰረት ህጉ እንዲፈጸም አዋጁ እንዲፈጸምና ይህ አዋጁን አስመስለው እያደረጉ ያሉትን ነገር ሙዚቀኛውና ባለድርሻው አካላት መንግስትም እንዲያውቀው ይሄ የሚያደረግ ነው ዛለ ሁሉም ባለድርሻ አካላት ህዝብም፣ ህብረተሰቡም፣ እንዲሁም ባለሙያው ሁሉም ለዚህ ነገር እንዲተባበረንና ጆሮን እንዲሰጠን ነው እንግዲህ የምንጠይቀው። ማሩ የታወክ ሙዚቃ አቀናባሪ ነው እንግዲህ ኢትዮጵያ ውስጥ ብዙ ሙዚቃዎችን ታቀናብራለህ፣ ብዙ የታወቁ ሙዚቃዎችም አሉ። አቀናባሪውስ ምን ይፈጥራል ትላለህ? አሁን ይሄን ነገር ስታየው በቃ ብዙ ነገር በቃ ማምረት ትጀምራለህ፣ ያው ብዙ ነገር ትፈጥራለህ፣ እና ያነሳሳልም ደስል ይላል መጨረሻ ላይ እንኳን ደስ ያላችሁ ነው ምለው፣ መላው የሙዚቃ ቤተሰቦች እና በጣም አመሰግናለሁ። እናንተም ጆሮ ስለሰጣቸው በጣም እናመሰግናለን። አይፍቀሙ ga sa keverin oraleunga le peshi tema bene nice እንግዲህ የዛሬ የጋቢና ዝግጅታችን በመጠናቀቅ ላይ ነው። የዕለቱ አብይ ዜና እንግዲህ በሶማሊያ የፓርላማ አባሎች የሀገሪቱን ፕሬዝዳንት በዛሬ ዕለት መርጠዋል። መሐመድ አብድላሂ በቅጽል ስማቸው ፈርማጆ እንግዲህ ሁለት ዜግነት ያላቸው ናቸው የሶማሊያ እና የዩናይትድ ስቴትስ ዜግነት ያላቸው ተመርጠዋል የሀገሪቱ ፕሬዚዳንት ሆነው። እኛም ዝግጅታችን በዚሁ ተጠናቋል። አብረናችሁ ያመሸው ነው ሄኖቅ ሰማ እግዜር እና ጽዮን ግርማነን። ዝግጅታችንን በቴክኒክ ያቀናበረው ሞቅፌል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።